የዲ ደብልዩ ዜና ጤና ይስጥልኛ አድማጮች፣ እንደምን አመሻችሁ። በቅድሚያም አርእስተ ዜናዎቹን አሰማለሁ። በኢትዮጵያ የሚገኙ ሁሉም የፖለቲካ ፓርቲዎችና ባለድርሻ አካላት አገራዊ መግባባትና ዘላቂ መፍትሄዎችን እንዲያመጡ የአማራ ብሔራዊ ንቅናቄ አብን ጠየቀ። አብን በአማራ ክልል ያለው የጸጥታ ችግር ተባብሶ መቀጠሉን አስታውቋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ሀገራቸው በዮርዳኖስ እርዳታ ሰብአዊ ቁሳቁስና ምግብን በአየር ወደ ጋዛ ሰርጥ ለማድረስ ማቀዷን ተናገሩ። በሌላ በኩል መራሄ መንግስት ሜርስ በአውሮፓ ህብረትና በአሜሪካ መካከል የተደረገውን የንግድ ስምምነት በደስታ ተቀብለውታል። ታይላንድ እና ካምቦጂያ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ለማድረግ መግባባት ላይ ከደረሱ በኋላ ስምምነቱ ተጥሶ ውጊያ ማገርሽቶ ተሰምቷል። ዜናው በዝርዝር። በኢትዮጵያ የሚገኙ ሁሉም የፖለቲካ ኃይሎችና ባለድርሻ አካላት ሀገራዊ መግባባትና ዘላቂ መፍትሄዎችን እንዲያመጡ የአማራ ብሔራዊ ንቅናቄ አብን ጠየቀ። በአማራ ክልል ያለው የጸጥታ ችግር ተባብሶ መቀጠሉንም ንቅናቄው ባወጣው መግለጫ አመልክቷል። አብን በአማራ ክልል ያለው የጸጥታ ችግር ተባብሶ ቀጥሏል ብሏል። በዜጎችና በንብረት ላይ ጉዳት እየደረሰ ነው ያለው አብን፣ አለመረጋጋትን ግጭትን ተከትሎም የዝርፊያ ወንጀሎች በክልሉ መስፋፋታቸውን አመልክቷል። አገራዊ ጉዳይን በተመለከተም ኢትዮጵያ በአሁኑ ወቅት የበርካታ ፈተናዎች ማዕከል ሆናለች። የጸጥታ አለመረጋጋት፣ የኑሮ ውድነትና የማህበራዊ ትስስር መላላት የአገሪቱን አንድነት፣ ሰላም አደጋ ላይ ጥሏል ሲል አብን በመግለጫው ጠቁሟል። እነዚህ ችግሮች እንዲፈቱና የአማራ ክልልም ሆነ መላ አገሪቱ ወደ ሰላም መንገድ እንዲመጣ ውይይት ማስፈለጉን የአብን የፖለቲካ ጉዳዮች ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶቸ በለ በሰጡት ተጨማሪ ማብራሪያ ተናግረዋል። ሀገራዊ ጉዳይም በተመለከተ የአገሪቱ የፖለቲካና የጸጥታ መደሶስ በሰላማዊ መንገድ ፖለቲካዊ ድርድር ይፈታ ዘንድ ጥሪና ያቀረብ ነው። በክልላዊ ጉዳይ ደግሞ በአማራ ክልል ያለው የጸጥታ ሁኔታ ወደነበረበት ቀድሞ ወደነበረበት እንዲመለስና የሕዝባችን መሰረታዊ ጥያቄዎች ሊመለሱ በሚችሉበት አግባብ መደላደል እንዲፈጠር ሁሉም ኃይሎች ወደ አንድ መጥተው የመርት እንቅስቃሴ ወቅቱ አማከል አማራጭ እንዳልሆነ ተረድቶ የሰላም መንገድ እንዲመጣ ሁሉም ርብርብ እንዲያደርግ ጥሪ ያደርግ። የኢትዮጵያን ብሔራዊ ጥቅም የሚጻረር ማንኛውም ቀጠናዊ ተጽዕኖዎችን ለመከላከል አብን ሰላማዊ ትግሉን አጠናክሮ መቀጠል እንደሚገባ ረዳት ፕሮፌሰር ዳምጠው አመልክተዋል። ቀጠናዊ የሆነ ጉዳይ ከኢትዮጵያ ብሔራዊ ጥቅም ጋር ሚያያዝ ስለሆነ የኢትዮጵያን የብሔራዊ ጥቅም በአንዱም በሌላ መልኩ ሊጻረር የሚችል እንቅስቃሴ በቀጠናው ሀገራት የሚሆን የቀጠናው የታሪካዊ ጠላቶችን አጀንዳን ተሸክሞ ሊመጣ የሚችል ኃይል የአማራ ህዝብም ያብንም ቀጥተኛ ጠላት ነው የሚለውን በሚገባው ልክ መመከት አንዱ የሰላማዊ ትግላችን አካል ነው የሚለውን ነው የሚወሰደው። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ሀገራቸው በዮርዳኖስ እርዳታ ሰብአዊ ቁሳቁስና ምግብን በአየር ወደ ጋዛ ሰርጥ ለማድረስ ማቀዷን ተናገሩ። ሜርስ የሰብአዊ እርዳታ የማድረስ ጥረቱ የጋዛውያንን ስቃይ ማስቆም እንደማይችል ማመናቸውን፣ ነገር ግን የተወሰነ ፎይታ በማስገኘቱ መንግስታቸው ደስተኛ መሆኑን ገልጸዋል። የጀርመኑ መራሄ መንግስት በጋዛ የሚካሄደው ጦርነት እንዲቆምም ጠይቀዋል። ዮዳ የጀርመን መንግስት ከዮርዳኖስ ጋር በመተባበር ለጋዛ የሰብአዊ እርዳታ በአየር ላይ ለማቅረብ በዝግጅት ላይ ይገኛሉ። የመከላከያ ሚኒስትር ቦሪስ ፒስቶሪየስ ለጋዛ የምግብና የሕክምና እቃዎችን በአየር ላይ ለማደል ዝግጁ ከሆኑት ፈረንሳይና ታላቋ ብሪታንያ ጋር በቅርበትና በቅንጅት ለመስራት ይፈልጋሉ። ይህ በጋዛ ውስጥ ላሉ ሰዎች በጣም ትንሽ እርዳታ ሊሆን እንደሚችል እናውቃለን። ነገር ግን ቢያንስ እኛ በማድረጋችን ደስተኞች ነን። ሜርስ እስራኤል ከጎርጎሮሳውያኑ ጥቅምት ሰባት ቀን 2015 ክስተት በኋላ ሰላም እንድታገኝና በዘላቂ ደህንነትና ሰላም መኖር እንደምትችል ያላቸውን ተስፋም ተናግረዋል። ዮርዳኖስ ለጋዛ የእርዳታ አቅርቦት ማዕከል ሆና በማገልገል ላለፉት ሁለት ቀናት ምግብ በፓራሹት ወደ ግዛቲቱ ማስገባቷ ተመልክቷል። የእስራኤል ጦር በበኩሉ ባለፈው ሳምንት መጨረሻ የእርዳታ ቁሳቁሶችን በጋዛ ሰርጥ ከአየር ላይ መጣል መጀመሩን የተለያዩ የዜና ወኪሎች ዘግበዋል። ወደ ጋዛ የእርዳታ ቁሳቁሶችን ለሚያጓጉዙ የጭነት ተሽከርካሪዎችም የ ሰብአዊ ኮሪደሮች መግቢያ በሮች መቋቋማቸው ተመልክቷል። በተቆለፈው የፍልስጤም ግዛት ውስጥ የሚታየው ከፍተኛ የምግብ እጥረትና የውሃ እጥረት ለአስከፊ ረሃብ እንዳይዳረግ ሲሉ የተባበሩት መንግስታት ድርጅቶች እያስጠነቀቁ ነው። በሌላ በኩል የጀርመን መራሄ መንግስት ፍሬድሪክ ሜርስ በአውሮፓ ህብረትና በአሜሪካ መካከል የተደረገውን የንግድ ስምምነት በደስታ ተቀብለውታል። ውሉ ወደ አሜሪካ በሚገቡ የአውሮፓ ህብረት እቃዎች ላይ የ15 በመቶ የቀረጥ ጭማሪ መደረጉን የሚያሳይ ነው። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ከስምምነቱ በኋላ እንደተናገሩት ምንም ስምምነት በሌለበት ሁኔታ ወደ ውጪ መላክን ያማከለውን የጀርመን ኢኮኖሚ በእጅጉ ይጎዳው ነበር ሲሉ ተናግረዋል። ሌሎች የህብረቱ ሀገራት ግን በስምምነቱ ላይ ጥርጣሬ እንዳላቸው ነው ያመላከቱት። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ስምምነቱን ያለምንም መጉጉት እንደተቀበሉት ገልጸዋል። ፈረንሳይ በበኩሏ ለስምምነቱ እምብዛም ፍላጎት እንደሌላት ነው ያሳየችው። የፈረንሳዩ ጠቅላይ ሚኒስትር ፍራንሷ ባይሮ የአውሮፓ ህብረትና ዩናይትድ ስቴትስ በቀረጥ ጭማሪ ላይ ስምምነት ከደረሱ በኋላ እንደ የተናገሩት የአውሮፓ ህብረት ለዩናይትድ ስቴትስ እጁን ሰጥቷል ብለዋል። እንደ ባይሮ ይህ ለአውሮፓ ጨለማ ቀን ነው ሲሉ ነው የገለጹት። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው የአውሮፓ ህብረትና የአሜሪካንን የቀረጥ ጭማሪ ተሪፍ ስምምነትን አጣጥለውታል። አድማጮች በመከታተል ላይ ያላችሁት ከዶቸ በለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ታይላንድና ካምቦጂያ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ለማድረግ መግባባት ላይ ከደረሱ በኋላ ስምምነቱ ተጥሶ ውጊያ ማገርሸቱ ተሰምቷል። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ትናንት ሰኞ እንዳስታወቁት ሁለቱ አገራት ከረጅም ጊዜ የድንበር ውዝግብ በኋላ ባለፈው ሳምንት ወደ ግልጽ ግጭት ገብተው ነበር፣ ብዙም ሳይቆይ ያለምንም ቅድመ ሁኔታ ለተኩስ አቁም ተስማምተዋል ብለው ነበረ። የታይላንድ ሰራዊት ካምቦጂያ ጥቂት ታት ብቻ ያስቆጥረውን ስምምነት አፈረሰች በማለት ከሷታል። በሁለቱ የደቡብ ምስራቅ ኤስያ አገራት መካከል በተካረረው የድንበር አካባቢ የሚደረገውን ከባድ ውጊያን ለማስቆም ስምምነት ከተደረሰ በኋላም አልፎ አልፎ ግጭቶች መቀጠላቸው ተገልጿል። ባለፈው ሳምንት ቅዳሜ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የታይላንድንና የካምቦጂያን መሪዎች ባነጋገሩበት ወቅት ሁለቱ ሀገራት የጀመሩት ጦርነትን እስካላቆሙ ድረስ ከሁለቱ ሀገራት ጋር አገራቸው ያላትን የንግድ ስምምነቶች ሁሉ እንደሚሰረዙ ዝተው ነበረ። ሩሲያ በዩክሬን ላይ የሰነዘረችው የአየር ጥቃት ዛፓሮዥያ ከተማ አቅራቢያ በሚገኝ የእስር ቤት ውስጥ ቢያንስ አስራ ስድስት እስረኞች መገደላቸውን የዩክሬን ባለስልጣናት አስታወቁ። በእስር ቤት ውስጥ የነበሩ ሌሎች 35 ሰዎች ደግሞ ጉዳት እንደደረሰባቸው ተመልክቷል። የዩክሬኗ ዛፓሮዥያ ከተማ የምትገኝበት ክልል ርዕሰ መስተዳደር ኢቫን ፌድሮቭ እንዳሉት የአየር ጥቃቱ በግቢው ውስጥ ያሉ በርካታ ህንጻ ዎችንም አውድሟል። ሩሲያ ያስወነጨፈችው ቦምብ ከፍተኛ ፍጥነትና የተሰበጣጠረ ስለነበረ ክልሉ ላይ የነበረው የዩክሬን አየር መከላከያ ጥቃቱን ለማጨናገፍ አስቸጋሪ እንደሆነበት ተያይዞ ተዘግቧል። የዩክሬኑ ፕሬዝደንት ቮሎዲሚር ዘሌንስኪ የሰራተኛ ጉዳይ ዋና አዛዥ አንድሬ ያማርክ በሩሲያ መንግስት የተፈጸመ ሌላ የጦር ወንጀል ሲሉ ጥቃቱን አውግዘውታል። በዛፓሮዥያ ከተማ አቅራቢያ በሚገኝ እስር ቤት ላይ የሩሲያ አየር ድብደባ ሆነ ተብሎ የተፈጸመ ነው ያሉት የዩክሬኑ ፕሬዚዳንት ዜሌንስኪ ሞስኮ በዩክሬን ላይ የምታካሂደውን ጥቃት ለማስቆም ዓለም አቀፍ ጫና መጨመር ይኖሩበታል ሲሉ አሳስበዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሩሲያ በዩክሬን ላይ የምታካሄደውን ጠንካራ የጦር ጥቃት ተከትሎ በሩሲያ ላይ የሚያደርጉትን ጫና እየጨመሩ ነው። ትራምፕ ሩሲያ ጥቃቷን ካላቆመች በሩሲያ የንግድ ሸሬኮች ላይ ጉልህ የሆነ ከፍተኛ ታሪፍ ለመጣል ያቀዱትን የ50 ቀናት ቀነ ገደብ ወደ 10 ወይም 12 ቀናት እንደሚቀንሱ ትናንት አስታውቀዋል። ትራምፕ ይህ አዲሱ ያሉት በሩሲያ ላይ ያስቀመጡት ከፍተኛ ግብር የመጨመር የጊዜ ገደብ ካሁን ጀምሮ ተግባራዊ ይሆናልም ሲሉ ፕሬዚዳንቱ ተናግረዋል። በፕሬዚዳንት ቭላድሚር ፑቲን ቅር መሰኘታቸውንና ማዘናቸውንም ትራምፕ አክለዋል። ከሁለት ሳምንታት ገደማ በፊት የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ቭላዲሚር ፑቲን ከዩክሬን ጋር በ50 ቀናት ውስጥ የተኩስ አቁም ወይም የሰላም ስምምነት እንዲደርሱ ያለበለዚያ ወደ አንድ መቶ በመቶ የሚጠጋ ሁለተኛ ደረጃ ታሪፍ ያሉትን በሞስኮ መንግስት ጠቃሚ የንግድ አጋሮች ላይ ለምሳሌ ቻይና ወይም ህንድ ላይ እጥላለሁ ሲሉ ማስጠንቀቃቸው የሚታወስ ነው። ይህ ዶቸ በለ ነው። ዶቼ ቬለ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በኢትዮጵያ የሚገኙ ሁሉም የፖለቲካ ኃይሎችና ባለድርሻ አካላት አገራዊ መግባባትና ዘላቂ መፍትሄዎችን እንዲያመጡ የአማራ ብሔራዊ ንቅናቄ አብን ጠየቀ። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ አገራቸው በዮርዳኖስ እርዳታ ሰብአዊ ቁሳቁስና ምግብን በአየር ወደ ጋዛ ሰርጥ ለማድረስ ማቀዷን ተናገሩ። በሌላ በኩል መራሄ መንግስት ሜርስ በአውሮ ህብረትና በአሜሪካ መካከል የተደረገውን የንግድ ስምምነት በደስታ ተቀበለውታል። ታይላንድና ካምቦጂያ ያለምንም ቅድመ ሁኔታ የተኩስ አቁም ለማድረግ ስምምነት ላይ ከደረሱ በኋላ ስምምነቱ ተጥሶ ውጊያ ማገርሸቱ ተሰምቷል። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማች።